እንግዲህ አሁን ሱዳን ካለው ሁኔታ አኳያ ጥንቃቄ እንዲያደርጉ በተለይ ደግሞ በተጠቀሰው ጊዜና ቦታ አለመገኘት፣ ማታ አራት ሰዓት አምስት ሰዓት በእኛ ማለት ነው፣ በሱዳን አራት ሰዓት ነው። ከንጋቱ አስር ሰዓት ድረስ የሰዓት እላፊ ወይ ደግሞ የመንቀሳቀስ እንትንም የሚገድብ ነው። የአሁኑ አስቸኳይ አዋጅ ለአንድ ወር የሚቆይ ማለት ነው። ስለዚህ ዜጎቻችን እንዲጠነቀቁ አንድ ነገር ከገጠማቸው ወደ ኤምባሲ ቀጥታ እንዲደውሉ ብለን ነው። ብዙ የኤምባሲ ሰራተኞች ከአምባሳደርም ጭምር ስልካችን ፌስቡክ ላይ፣ አንዳንድ ሌሎችም ማህበራዊ ድረገጾች ላይ ያደረግነው። እኔም እንግዲህ ቁጥራችሁን ከማህበራዊ መገናኛ አውታሮች ነው ያገኘሁት። በኢንተርኔት ላይ ተለቆ ሌሎችም ሰዎች የሚፈልጉ በቀላሉ የሚያገኙ ይመስለኛል። የት የት ቦታ ነው ኢትዮጵያውያን እንዳይሄዱ ማስጠንቀቂያ የምትሰጡት በአሁኑ ወቅት ሱዳን ውስጥ ካለው ችግር ترجمة በተለይ አሁን ማዕከላዊ እዝ አካባቢ የሱዳን ዜጎች ሰልፍ ወጥተውበት ወዳሉበት ሄደው እንዳይቀላቀሉ አሁን አንዳንድ ኢትዮጵያውያን ዝም ብለው ሄደው ያው በወጣትነት ስሜት እዛ አካባቢ የሚደረገው አክቲቪቲዎች ደስ ስለሚላቸው ዝም ብለው ሄደው ጎምጅተር መጣን የሚሉትም ማታ አሉ። እዛ አካባቢ ጉዳዩ ወደ ሌላ ነገር ከመራም ለዚህ አደጋ ተጠቂ እንዳይሆኑ ሄደው እንዳይቀላቀሉ ሰልፍ አካባቢ ሰልፍ የሚደረግበት አካባቢ እንግዲህ ሰልፍ በሁሉም ክልል ነው እየተደረገ ያለውና በተለይ አሁን በካርቱም ውስጥ ያሉት እዚህ ቤተ መንግሥት አካባቢና የወታደራዊ እዝ ማዕከላዊ እዝ ቦታ እንዳይሄዱ በተለይ ዜጎቻችን በብዛት የሚገኙበት ክፍለ ሀገሮች የሱዳን ክፍለ ሀገሮች በተለይ ገዳሪፍ አካባቢም፣ ከሰላም፣ እንዲሁም ፖርት ሱዳንም ሰዋኪን የሚባል አካባቢም በዚህም በኩል ደግሞ መደኒ የሚባል ክፍለ ሀገር እንዲሁም ደማዚን ስናር፣ ሲንጃ፣ ምስራቃዊ ሱዳን ክፍለ ሀገሮች ሁሉም ኢትዮጵያውያኖች በብዛት ስለሚገኙበት ሱዳን ዜጎች መንግስት ላይ ፕሮቴስት ወይ ደግሞ አመፅ የሚያደርጉበት አካባቢ እንዳይሄዱ ነው እየመከርን ያለ ነው። ምን ያህል ኢትዮጵያውያኖች ይኖራሉ በእናንተ መረጃ መሰረት ሱዳን ውስጥ? በእኛ መረጃ መሰረት ኦፊሻል የሆነ ባይኖረንም ግን በትንሹ አንድ ሚሊዮን ኢትዮጵያዊ ሱዳን ውስጥ አለ ተብሎ ነው የሚገመተው። ከእኛ መንግስት ጋራም ጉዳዩ ወደ ከፋ ከሄደ መደረግ የሚገባ ነገር ዜጎችን ህይወት ሴፍ ለማድረግ ማድረግ የሚገባን። ለዛ ነው ቶሎ ኮንታክት አርጉን ብለን ከየ ክልል ኮሚኒቲ አመራር ጋራም እንዲሁ ኮሚኒኬት እያደረግን ሁኔታዎችን እየተካተል ነው ማለት ነው። እንዳው በእኛ ኤምባሲ አምባሳደራችን አምባሳደር ሽፈራው ጃርቶ ኮማንድ ፖስት አዞ አሁን ለምሳሌ ዛሬ ስራ የለም። ሁሉም በተለይ ጉዳዩ የሚመለከታቸው ሰራተኞች እዚህ ኤምባሲ ተገኝተው ሁኔታዎችን እንዲከታተሉ ከዜጎች ደግሞ ያው አንዳንድ ነገሮችን መረጃ እንዲሰበስቡና መደረግ የሚገባው ነገር እንዲያደርግ ነው። በዚህ አጋጣሚ ቀደም ሲል ኤምባሲ ደውዬ ነበረ። ምናልባት በሞባይል በተንቀሳቃሽ ስልክ እናንተን አግኝቻለሁ። ኤምባሲ ግን ለጊዜው ሰው የለም። ምናልባት አርብም ስለሆነ ሊሆን ይችላል ይመስለኛል እንደው በጣም ብዙ ቁጥር ያለው ኢትዮጵያ እንዳለ ነው የገለጹልን። ወደ ሚሊየን የሚጠጋ እንግዲህ ምን አይነት ነገር ቢያጋጥማቸው ነው ለእናንተ ሁኔታውን በስልክ መግለጽ ያለባቸው? አሁን ምናልባት ኢትዮጵያውያን ላይ ን ያነጣጠረ ነገር አሁን አንዳንድ ጊዜ ደግሞ ዝርፊያም ሊሆን ይችላል፣ ድብደባም ሊሆን ይችላል። ሀበሻ በመሆናቸው ወይ ደግሞ ኢትዮጵያዊ በመሆናቸው ብቻ ከሌሎች ዜጎች ለየት ባለ መንገድ ጥቃ ለጥቃት ቤት ውስጥም ገብተው ወይ ደግሞ ዘረፋ ሊሆን ይችላል፣ መንገድ ላይም ሊሆን ይችላል። ኢትዮጵያኖች ደግሞ አሁን በተለይ ካርቱም ውስጥ ብዙ የንግድ ቦታዎችም ያላቸው አሉ። ስለዚህ ለማንኛውም አይነት ጥቃት አካላዊ ሊሆን ይችላል፣ ንብረት ላይ ሊሆን ይችላል ለሌሎች ከሌሎች ሀገሮች ዜጎችና ወይ ደግሞ ከሱዳን ማህበረሰብ ለየት ባለ መንገድ ኢትዮጵያውያንን ላይ ታርጌት ያደረገ ነገር ካለ ሪፖርት እንዲያደርጉልን ነው። አሁን እኛ እየተካተልን ያለ ነው ማለት ነው። በየትኛው ቁጥር ነው እንዲያደርጉ የምትፈልጉት? ቁጥሩንስ ሰዎች የት ሊያገኙ ይችላሉ? ኢትዮጵያውያኖች የት ሊያገኙ ይችላሉ? ኦኬ ከነ ኮድ አሁን ዜሮ ዜሮ ሁለት መቶ አርባ ዘጠኝ ያው ቁልፍ ነው፣ የሱዳን ኮድ ነው። ከዛ በኋላ ዘጠኝ ብለው ይጀምራሉ ማለት ነው። ዜሮ አያስገቡም ዘጠኝ አስራ አንድ ስልሳ አራት ስልሳ አምስት አርባ ሰባት የግሌ ነው። ሁለት ደግሞ ሌላም የኔም ዜሮ ዜሮ ሁለት መቶ አርባ ዘጠኝ ዘጠኝ ሃያ ሁለት ስልሳ ዘጠኝ ሰባ ስድስት አርባ ሁለት ይሄም የራሴ ነው። የባልደረባዬ ደግሞ ዜሮ ዜሮ ሁለት መቶ አርባ ዘጠኝ ዘጠኝ ዜሮ ዜሮ አርባ አንድ ዜሮ ዜሮ ሰባ አምስት ሌላም የባልደረባዬ ዜሮ ዜሮ ሁለት መቶ አርባ ዘጠኝ አንድ ሁለት አስራ አንድ አስራ አንድ አራት ስድስት አምስት ማለት ነው። በነዚህ ስልክ በመደወል በተለይ ከስራ ሰዓት ውጪ ሲሆን በነዚህ ቢደውሉ። በስራ ሰዓት ግን ያው በቢሮ ስልክ ዜሮ አንድ ሰማኒያ ሶስት አርባ ሰባት አስራ አንድ ሀምሳ ስድስት እዛ ያገኙን ይችላሉ ማለት ነው። አቶ ነጂብ አብድላ፣ ሱዳን ካርቱም በሚገኘው የኢትዮጵያ ኤምባሲ የዲያስፖራ ድጋፍ ሰጪና የዜጎች መብት ጥሰት ሰራተኛ ለሰጡ ማብራሪያ በዲ ደብሊዩ ዶይቼ ቬለ ስም ከልባ አመሰግናለሁ። እግዜር ይስጥልኝ።